ጠቅላይ ሚኒስትር ዶክተር አብይ አህመድ በአጎራባች ሀገሮች ጅቡቲ፣ ሱዳንና ኬንያ ጉብኝት ለሀገሪቱ ምን ፋይዳ አስገኝቷል በሚለው በቅድሚያ በማተኮር በውጭ ጉዳይ ሚኒስቴር ቃል አቀባዩ አቶ መለስ ዓለም ካሰሙት ባጭሩ፣ በሀገሮች መካከል፣ በመሪዎች መካከል የጉብኝት ልውውጥ ይደረጋል። አንደኛው መሳሪያ ነው፣ ግብ አይደለም። በራሱ መንገድ ነው፣ መሳሪያ ነው። ስለዚህ መሪዎች በዛ ደረጃ ነው ጉብኝት የዝጉብኝ የዲፕሎማሲ እንቅስቃሴ የከሰረ የዲፕሎማሲ እንቅስቃሴ ነው። ቤትም አያደርስም። የክቡር ጠቅላይ ሚኒስትሩ የጎረቤት ሀገሮች ጉብኝት ይህንን ከግምት ያስገባ ነው። በጋራ ጥቅም ላይ ለመስራት ያለንን ፍላጎትና ፈቃደኝነት ከግምት ውስጥ ያስገባ የአገር ውስጥ ስራ ብቻ የትም አያደርስም የሀገር ውስጥ ስራ መሰራት አለበት በተመሳሳይ ደግሞ የውጭ ግንኙነት ስራ በጣም መሰራት አለበት ኢትዮጵያ ከገባችበት ችግር ወጥታ በጋራ ጥቅም በመከባበር ላይ የተመሰረተ የልማት ስራ በጋራ ለማከናወን ያላትን ፍላጎት እና ቁርጠኝነት ያሳየችበት ጉብኝት ነው ከሶስቱም ሀገሮች ጋር ሌሎቹ ሀገሮችም በእኛ ሀገር ጉብኝት ሲያደርጉ ተመሳሳይ መንፈስ ነው ያለው የመጀመሪያው ትልቁ ግኝት ወደብ ባለቤትነት ጋር በተያያዘ ያሉ ጉዳዮች ናቸው። ኢትዮጵያ ብዙ ሕዝብ አላት፣ ተጨማሪ ወደቦቹም ያስፈልግባታል። በዓለም ላይ ከፍተኛ ቁጥር ያለው ወደብ አልባ ሀገር ኢትዮጵያ ናት። ወደብ አማራጭ ያስፈልገናል። በጋራ ኢንቨስትመንት እና ልማት እና ባለቤትነት ጆይንት ኢንቨስትመንት ኤንድ ኦውነርሺፕ የሚባለው ማለት ይሄ አዲስ ጽንሰ ሀሳብ ነው፣ የጋራ ባለቤትነት እና ልማት። በየጎረቤት ሀገሮች ኢትዮጵያውያን ስደተኞች በርካታ ናቸው። ይህ በጠቅላይ ሚኒስትሩ የተነሳ ጉዳይ እንደሆነም አክለው ይሄንባቸው አካባቢዎች የዜጎቻችን መብት እንዲከበር ከየሀገሮቹ ጋር ተነጋግረናል። የየሀገራቱ መሪዎች እንደ ጉርብትናችን፣ እንደ ጠለቀ ግንኙነታችን፣ እንደ ሁለተኛ ዜጋ ሳይሆን እንደ አንደኛ ዜጋ እንዲኖሩ የምንችለውን እናደርጋለን። ይህ ማለት ግን ካርቱም ወይም ናይሮቢ መንገድ ላይ አንድ ፖሊስ አንድ ኢትዮጵያዊን ቁሞ አያንገላታውም፣ ችግር አይገጥመውም ማለት አይደለም። እንደዛ ማድረግ አይቻልም። አገሬውንም በዛ ደረጃ መብቱን ማስከበር ሊቸግር ይችላል። ግን የመንግስት ቁርጠኝነት አለ። ከዛ ጋር ተያይዞ በተለያዩ ምክንያቶች በእስር ላይ ያሉ ጉዳያቸው እየተያየ ያለ በፍርድ ላይ ያሉ ወገኖቻችን እንዲፈቱ በሱዳን በኩል ፕሬዚደንታዊ ውሳኔ ተላልፏል፣ ፕሬዚደንሻል ዲክሪ። በኬንያ በኩል በአንድ ሳምንት ውስጥ እንዲጠናቀቅ የሀገሪቱ ፕሬዚደንት የኬንያ ኢሚግሬሽን ባለስልጣናት እና አዘዋል። በእኛ በኩል ኬንያ የሚገኘው ኢትዮጵያ ኤምባሲ ይሄንን ስራ የሚሰራ ይሆናል። ይሄ ትልቅ ለውጥ ነው፣ ለዜጎች ደህንነት በጠቅላይ ሚኒስትሩ በራሳቸው የቀረበና አዎንታዊ ምላሽ ያገኘ ጥያቄ ነው። በግብጽ በኩል ኢትዮጵያ እየገነባችው ያለችው የሕዳሴ ግድብ የግብጽ የውጭ ጉዳይ ሚኒስትሩ ሳሚ ሹክሪ በተደጋጋሚ ተቃውሟቸውን ገልጸዋል። በተባለው ላይ ቃል አቀባዩ መለስ አደም ያሰሙት በሚኒስትሮች ደረጃ ስብሰባ ይካሄዳል ተብሎ ይታሰባል። ይሁን እንጂ የግብፁ የውጭ ጉዳይ ሚኒስትር ሳሚ ሹክሪ በተደጋጋሚ ስብሰባዎች ባለቁ ማግስት የሚሰጧቸው አስተያየቶች ገንቢ አይደሉም። የአሁኑን መግለጫ ጨምሮ፣ በሶስቱ ሀገሮች መካከል እየተካሄደ ላለው የቴክኒክ ባለሙያዎች ውይይት ጠቃሚ አይደለም። የአሁኑንም መግለጫ የምናየው በዛ ደረጃ ነው። ሚኒስትሩ ይህንን መግለጫ የሚሰጡት የሶስቱ ሀገሮች መሪዎች እንደ ሶስት ሳይሆን እንደ አንድ መንቀሳቀስ ይገባናል ብለው መመሪያ በሰጡበት ማግስት ነው። ስለዚህ የሳሜ ሹክሪ አስተያየት መሪዎቹ ያስቀመጡትን አቅጣጫ የሚጥስ የሚስት ነው። ጌታቸው ተድላ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ